ኮሜዲያን ከበባው ገዳ በማህበራዊ ኢኮኖሚያዊና ፖለቲካዊ ነቃሽ ቀልዶች ትታወቃለህ። ቀልድ ከማዝናናት ባለፈ በማህበረሰብ ውስጥ ስለሚኖረው ፋይዳ እንድትነግረኝ ነው ወዳንተ የደወልኩት። ከዛ በፊት ግን ቀልድ ምንድን ነው? አንድ እንግዲህ ያው የተመሰረተው ሰውን ለማጽናናት አንዳንድ ሀሳቦችን ለመስጠት፣ ማለትም አሁን ለምሳሌ ሰው አሁን እኔ ስቀልድ ኮሜዲ ስሰራ፣ አንዳንድ ያንተ እኮ ስራ ትምህርት ሰጪ ነው ምናምን እና ትምህርት መስጠት ሳይሆን አይዲያ ይሰጣል። ሰው አርስ ይሰጣል። አሁን እኔ የሰራሁት ከዚህ በፊት ባልና ሚስቶች አንዳንድ እኛ እና አንዳንድ እነሱ የሚል ፕሮግራም ስንሰርቼ ነበረ እና ስለ ነጮች እና ነጭ ሚስቱን አቅፎ ቴክር ምናምን ብሎ ከንፈሯ ስሟ ሲሄድ የኛ ግሪሽን ሰብሬው ሊሄድ ሆን የሚ አ አንድ የኮሜዲ ስራ ሰርቼ ነበር እና ምን ያህል ለሕብረተሰቡ ለባልና ሚስት ለሚያየው ሰው ሀሳብ ይሰጣል። እና አንደኛ ይሄ ነው። ሁለተኛ ሰውን በማዝናናት መልኩ ነው። እንግዲህ ቀልድ ሲቀለድ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ፋይዳዎች ይኖሩታል። ፖለቲካዊ ፋይዳው ምንድን ነው? የቀልድ ፖለቲካዊ ፋይዳው ሰው እንግዲህ ጊዜ በፖለቲካ ውስጥ ያለውን በደሉን ብሶቱን በቀልድ መልክ ነው የሚናገረው። እንግዲህ ኮሜዲያን ብቻ ሳይሆን ኮሜዲያን ለነገሩ እኛ ኮሜዲያን ምንም ፋይዳ የሚሰጠው ነገር የለም ያገኘነውም ነገር የለም ፋይዳ ማለት እዳ እንጂ ፋይዳ ያገኘነው ነገር የለም። የፈጠነው ነገር የለም እና እንግዲህ መቼም ለኅብረተሰቡ ሊሰጥ ይችላል ፋይዳ፣ ለእኛ ግን ምንም እዳ እንጂ ፋይዳ የለውም። እና ለኅብረተሰቡ በፖለቲካው መልክ እንዳልኩች አሁን ብሶቱን፣ ቀልዱን በተረብ መልክ በቧልት መልክ እንደዚህ ይናገርበታል፣ ያፌዝበታል፣ ስለ እርሱ ያወራበታል፣ ይሳሳቅበታል። እና ብሶቱን እንደዛ ነው የሚገልጽበት። ስግብ አንተ ማህበረሰብ ውስጥ ነው የነበርከው፣ ማህበረሰብ ውስጥም ነው ያለው ኢትዮጵያም ያለውን ነገር ታቋርጣለህ እና ህዝቡ እርስ በራሱ እንዴት ነው በቀልድ መልክ የሚተነፍሰው? እንግዲህ አሁን በቀልድ መልክ የሚተነፍሰው፣ ለምሳሌ አሁን ኢትዮጵያ ውስጥ ብዙ አይነት ችግሮች አሉ። ለምሳሌ የመብራት፣ የውሃ፣ የስልክ፣ የምናምን ችግሮች አሉ። ይህን ለመግለጽ ስፈልግ በብዙ አይነት መልኩ ነው የሚተነፍሰው። አሁን ለምሳሌ አንድ ጆክ የሰማው ልንገርሽ። ሰው ቻይና ነው አሉ። ቻይና መቼም ኢትዮጵያ ውስጥ ቻይና አሁን በቀለ ነው የሚባለው እንጂ መቼም መጥቶ አይባልም። ብዙ ቻይናዎች ናቸው ያሉት እና ቻይና ሄዶ አሉ አማርኛ ተማርኩ ብሎ በቃ ለሰው ለቻይናዎቹ ተናገረ። እንዲ እንዴ ቻልክ ምናምን ሲለው በቃ ያልኩኝ እዛ ቀላል ነው አማርኛ እና እስኪ ተናገር ሲሉት የሰውን ብሶት ተናገረው ሰው የሚናገረው ነገር እንግዲህ ተናገር ሲሉት፣ መብራት የለም፣ መንገድ ተዘጋግቷል፣ ውሀ ጠፍታለች፣ ኤሌክትሪክ ተቋርጧል። ይህንን ነው አይደል ተናገሩ አሉ እና በዛ መልኩ እና ይሄ አማርኛ መልመዱ ነው እሱ ሰው ሁልጊዜ ብሶትን የሚናገረው ስለ ውሀ፣ ስለ መብራት፣ ስለ መንገድ መዘጋት ስለ ምናምን ነው እና ይሄ ቻይና አሁን አማርኛ ተማርኩ ብሎ ለሀገሩ ሰው ሄድ የተናገሩ ይሄ ማለት ምንድን ነው? በቃ ሰው በእንደዚህ አይነት መልኩ ነው ብሶትን የሚገልጸው ለማለት ነው። ፖለቲካዊ ቀልዶች ብለን ስንል አንደኛው ፖለቲካዊ ቀልድ የሚሆነው በኢትዮጵያ መንግስት ላይ የተቀለዱ ቀልዶች ነው። እስቲ አሁን በቅርብ በኢትዮጵያ መንግስት ላይ የተቀለዱ ቀልዶች የምታስታውሳቸው ካለ አይ ሲሆን እኔ ምንም እንግዲህ እኔ ይሄ ያልታወቅኩት እኔ ደኔ አሁን እዚህ ነኝ ያለሁት፣ እዚህ አሜሪካ ነኝ ያለሁት። ኢትዮጵያ ውስጥ ቀልደውት ይሆናል እና በቅርብ የተቀለዱ ቀልዶች ምናልባት ኢትዮጵያ ተመልሼ እጄ ሰምቼ እነግርሻለሁ እንጂ አሁን ሰት እኔ የተቀልዱ ቀልዶች አልሰማውም። እና ብሰማም ደግሞ ልብቻሽ እነግርሻለሁ። ምን አሁን እኮ ጠዋት ነው ደግሞ የደወልሽልኝ። ደግሞ አሁን ጸሎት እንጂ የሚያስፈልገው። ቀል ማህበረሰቡ እርስ በርሱ ለምሳሌ አዲስ አበባ የተቀለጠ ቀልድ ድሬዳዋ ልትሰማው ስለአለ ድሬዳዋ የተቀለጠ ቀልድ ባህር ዳር ተስፋፍቶ ትሰማዋለህ። እና እንዴት ነው የሚዳረሰው? እኔ በጣም የሚገርመኝ ድሮ አሁን ምናልባት አሁን ፌስቡክ፣ ዩቲዩብ ምናምን እያለ ብዙ ዩቲዩቦች እያሉ በሱ ሊተላለፍ ይችላል። ድሮ ግን ምንም የሚለው ባልነበረበት ጊዜ ይሄ ፌስቡክ ምናምን ባልነበረበት ጊዜ እንዴት እንደሚተላለፍ እኔም ግራ ነው የገባኝ። ልክ አሁን ከጉንፋን የበለጠ ነው ፍጥነቱ እና ቫይረስ ከሚተላለፉ የበለጠ ሁሉም ሰው ሲያወራ ነው የሚሰኘው እና እዚህ ባህር ዳር እዚህ አዲስ አበባ የተቀለደው ባህር ዳር ሲቀለድ ታየዋለች ያዋለች እንዴት እንደሚተላለፍ እኔ ግራ ነው የሚገባኝ። ወይ በዩኒቨርሲቲ ደረጃ ትምህርት ቤት ይሰጥ ይሆን አንድ አይነት ጆቅ ወይ እንግዲህ በየስታፉ ወይ ክፍሉ ምንም የገባኝ ነገር የለም እና እኔም እሱ ይገርመኛል በጣም ህብረተሰቡ አሁን ለምሳሌ ስለ ባልና ሚስት እንደዚህ አንዳንድ ችግሮችን ምናምን ወይ ምናምን ሲል እዛም ምናልባት አንድ አይነት ኑሮ ስለሚኖሩ ይሆናል። እንግዲህ ኢትዮጵያ ሕዝብ ያንን ያደረሰው አዎ። እና አንድ አይነት ቀልድ ነው። እኔም በጣም ነው የሚገርመኝ አንቺ እንደገረመሽ። ያለ የሰዎች ሀሳባቸውን በነጻነት የመግለጽ ነገራቸው መድረኮች ለቀለቀልድም አለመኖር ተጽዕኖ ያሳድር ይሆን? እሱ እንዴት ታየዋለን? በጣም ትልቅ ተጽዕኖ ነው የሚያሳድረው በእውነት አንድ ነገር ለምሳሌ እኔ አሁን ብዙ ችግር የገጠመኝ በስም ደረጃ እንኳን ከበደ ምናምን ብዬ እንኳን ስም ጠርቼ ብሰራ አንዱ ተነስቶ ያለዜ ስም አላየውም ወይ ብሎ፣ ስለ ባልና ሚስት ምናምን ባልየ ሚስት ሲደበድብ ብሰራ ነገ ጠዋት የሴቶች ጉዳይ የሚሉት አለ። እሱ ተነስቶ ላይ ላይ በጋዜጣም ምንም ይወርድ በሬዲዮም ይወርድብሻል። ስለ አዛውንቶች ብትሰሪ ደግሞ የአዛውንቶች ጉዳይ፣ በዚህ በ በህጻናት ላይ ብትሰሪ የህጻናት ጉዳይ እንደዚሁ። በጉዳይ ታጠረን ያለ ነው እና የንትን የሰካራም ጉዳይ ስለሌለ ያለን ብቻ በስከረም ጉዳይ ላይ መስራት ጀምሬያለሁ። ያብ ብዛት በፊት እና ይሄ እንደፈለግሽ ለመናገር እንኳን ፖለቲካውን አይደለም የሰውስም ጠቅስሽ ነው። እኔ አጅሬው ባሻ ሳጅን እያልኩ መስራት አሁን ሳጅን የለም። የሆነ እያልኩ መስራት የጀመርኩት እና ከሰው ጋር ሁሉ ያጣላሻል። አደለም ከመንግስት ጋር እና እንደ ልብሽ ለመናገር በጣም አስቸጋሪ ከእሱ እውነቴን ነው እንዳልኩሽ፣ ምንም ፋይዳ የሚያሰጠው ነገር የለም። ፋይዳ የሚያገኝ ነው እዳ ብቻ ነው በቃ። ምንም ልነግርሽ አልችልም ስለዚህ ወደፊቱም እንግዲህ ይሄ ነገር ከተሻለ ነው ፋይዳ የሚሰጣል ኮሜዲያኖቹ ፋይዳ ያገኛል እና እንደዚህ ነው እሺ በጣም አመሰግናለሁ እሺ ሲሆን በጣም እሺ እሺ እናመሰግናለን